ነገ ዘመልክተ ጴጥሮስ ረዱ ሐዋርያው ለዚህ ነው መድኃኒነ ኢየሱስ ክርስቶስ ጸሎቱ ወበረከቱ ያሉ ደርሰ ሊቃነ ጳጳሳት ወብፁዓን ሊቃነ ጳጳሳት ወኤጲስቆጶሳት ቀሳውስት ወዲያቆናት ወኵሎሙ ሕዝበ ክርስቲያን ርቱዓነ ሃይማኖት ለዓለመ ዓለም አሜን العالم وإذا استعا على في